በቅርቡ የተወሰኑ ፖለቲከኞች ከእስር የተፈቱት በፖለቲካ አመራሩ የጋራ ውሳኔ መሆኑን መንግስት አስታወቀ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በዛሬው ዕለት በሰጡት መግለጫ ለሀገራዊ ምክክሩ ስኬታማነት መንግስት መከፈል ያለበትን ዋጋ ሁሉ ይከፍላል ብለዋል። መንግስት ያሳለፈው ውሳኔ በኢትዮጵያ ሰላምን ለማረጋገጥ አበረታች ጅምር መሆኑንና እርሳቸውም እንደሚደግፉት ከአሜሪካ ድምጽ ጋር ቆይታ ያደረጉት በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ትምህርት ክፍል ተባባሪ ፕሮፌሰር ዶክተር ዮናስ አዳዬ ተናግረዋል። ኬኔዲ አባተ ዝርዝሩን ይዘዋል። የኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በእስር ላይ ይገኙ የነበሩ የተወሰኑ ፖለቲከኞች ከእስር የተለቀቁት መንግስት ለአካታች ምክክር መድረኩ የተመቻቸ ፖለቲካዊ ሁኔታን መፍጠር የሚጠበቅበት በመሆኑ ነው ብለዋል። ውሳኔውም በፖለቲካ አመራሩ ስምምነት እንደተወሰነ ነው የተናገሩት። ቀጣዩ አካታች ብሔራዊ ውይይቶች ምቹ የፖለቲካ ሁኔታ ለመፍጠር ዘላቂ ሰላምን እንዴት እናሰፍናለን፣ በምን አይነት የፖለቲካ እርምጃዎች መወሰድ አለበት በሚሉት ጉዳዮች ላይ የፖለቲካ አመራሩ እንደ ፓርቲም እንደ መንግስትም ሰፊ ጊዜ ወስዶ ተወያይቷል። የፖለቲካ አመራሩ ለሀገራዊ አካታች ምክክሩ ምቹ ፖለቲካዊ ሁኔታ ለመፍጠር ሲባል ከጉዳዩ ጋር ተያያዥነት ያለባቸው የተወሰኑ እስረኞች መቋረጥ እንደሚገባም ተወያይቷል፣ ተከራክሯል፣ መጨረሻም በጋራ ወስኗል። በአቶ ጀዋር መሐመድና አቶ እስክንድር ነጋ መዝገቦች ስር የነበሩ ተከሳሾች ክስ የተቋረጠበት ምክንያት በዶክተር ደብረ ጽዮን ገብረ ሚካኤል መዝገብ ስር ክሳቸው ከተቋረጠላቸው ስድስት ግለሰቦች እየተለየ መሆኑንም ሚኒስትሩ አብራርተዋል። የክሱ ማቋረጥ ውሳኔ ከተወሰነባቸው የክስ መዝገቦች ሁለቱ መዝገቦች በአቶ ጀዋር ሲራጅ መሐመድና በአቶ እስክንድር ነጋ ስም ያሉ ሲሆን የእነዚህ ክሶች መቋረጥ መነሻው ሁለቱ ግለሰቦች በርካታ ተከታይ ያላቸው የፖለቲካ አመራር በመሆናቸው ለሀገራዊ ምክክሩ መድረክ አካታችነትና አሳታፊ የሚኖረውን ትልቅ ፋይዳ ታሳቢ በማድረግ የተወሰነ ነው። በሶስተኛው ክስ መዝገብ ደግሞ በነ ደብረጽዮን ገብረ ሚካኤል ስም የተካተቱ ስድስት ግለሰቦች የአሸባሪ ህወሓት ቡድን ስራ አስፈጻሚ ያልነበሩ በሌሎችም መንግስታዊ አደረጃጀቶች ከሰሜኑ ጦርነት ጋር ተያይዞ የውሳኔ አካል ያልነበሩ ሆነው ከጤና ችግርና ከእድሜ መግፋት አንጻር ጉዳያቸው ታይቶ ለሰብአዊና ለርኅራዊ ስባል ከእስር እንዲፈቱ የተደረጉ ናቸው። ከዚህ ውጪ በእነዚህ መዝገቦች ያሉ በሙሉ ክሳቸው የሚቀጥል ይሆናል ማለት ነው። መንግስት ያሳለፈውን እስረኞችን የመልቀቅ ውሳኔ በተመለከተ ከአሜሪካ ድምጽ ጋር ቆይታ ያደረጉት በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ትምህርት ክፍል ተባባሪ ፕሮፌሰር እና ዳይሬክተር የሆኑት ዶክተር ዮናስ አዳዬ ውሳኔው በኢትዮጵያ ሰላምን ለማረጋገጥ አበረታች ጅምር መሆኑን ይገልጻሉ። በሰላም ጥናት ሳይንስ ላይ የተመሰረተ ነው። ክፉ ወይም መጥፎ ወይም ፉንጋ ሰላም የለም። በጣም ጥሩ ተብሎ የሚወደድ ጦርነት የለም። በርግጥ በመካከላቸው ልዩነቶች ቢኖሩ ሰላም እስካደረገ ድረስ ሰላም ሊያመጣ እስከቻለ ድረስ የፍትህ ጉዳዮች፣ የእኩልነት ጉዳዮች እነዚህ በሙሉ በኋላ የምንደርስባቸው ናቸው። ግን በዋናነት የሰላም መድፎ የለውም ብዬ ስለማመን ከዚ የተነሳ ለሰላም ካለው ከፍተኛ አስተዋጽኦ የተነሳ መልካም ጅምር ነው። ጊዜ ነው የማምነው። አንዳንድ ሰዎች ለመጀመሪያ ጊዜ በግልጽ የታየው ነገር ምንድን ነው? የፖለቲካ ውሳኔና የህግ አካሄድ ተጋጩ ብሎ የሚከራከሩ ሰዎች አሉ። እውነት አልናቸው እዛ ላይ እነሱንም መጀመሪያ አክኖሎጂ ወይም ተቀብዬ ማለፍ አለብኝ። ምክንያቱም አስቀድሞ እነዚህ የታሰሩበት ምክንያት ኦልሬዲ በወንጀል እንደሚፈለጉ ህዝቡ ራሱ ያውቃል። ስለዚህ ስጠብቅ ስጠብቅ የነበረው ምንድን ነው? የመጨረሻው የህግ ውሳኔ ነበረ ነገር ግን ሰላምን በሰላማዊ መንገድ ተግባራዊ ለማድረግ የተወሰደ እርምጃ ነው ብለው ወደ ማመን ሲመድ እውነትም የፖለቲካ ውሳኔው በህዝቡ መካከል ያለውን በጣም የጠለቀ ልዩነት፣ መከፋፈል ከጦርነቱ የተነሳ የአንድ ልዩነት እንደው ለማጥበብ እስኩነ ልቦና ሀውስ ለመጀመር ያክል ጠቃሚ ነው። አሁን ከኔ ጋር የማይስማሙ ሰዎች እንደሚኖሩ እርግጠኛ ነው። መኖርም አለባቸው። ነገር ግን ዋናው ትኩረታችን ከነ ኢፍትሀዊነቱም ከነ ጭቆናውም ሰላሙ ኖሮ በሰላሙ ውስጥ መደራደሩ መከራከሩ፣ መጠቃጭ ከዚያም ወደ ፍቅር ወደ አንድነት ወደ ሰላም መምጣት ይችላል ብዬ ስለማመን የፖለቲካ ውሳኔውን ያየሁት እንደ አወንታዊ ተብል። አቶ ጀዋር መሀመድ እና አቶ እስክንድር ነጋ ስር የተከሰሱ ተከሳሾች ያው ከዚህ ከሀገራዊ መግባባቱ ምክክሩም ጋር በተያያዘ ታሳቢ ተደርጎ እንደተለቀቁ ክሳቸው እንደተቋረጠ ነው የሚገልጸው። ና ሌሎቹ በዶክተር ደብረጽዮን ስር የታሰሩት የነ አቶ ስብሀት ነጋ ደግሞ ከሰብአዊነት ጋር የተያዘ እንደሆነ ነው የሚገልጹት። ምናልባት ይህ ውሳኔ ከህወሀት ጋር ላለው ልዩነት እንደ መፍትሄ እንደው አንድ እርምጃ ወደ ሰላም ሊያስኬድ የሚችል ሊሆን ይችላል። ከዚህ አንጻር እኔ መርሳ አዎንታዊ ነው። አዎን ነው ሰላም ከትም ነው። ሰልፈኞቹን ሁለቱንም አሁን የጀዋርና የነስክንድር መፈታት ብቻ ሳይሆን የነሱም አሁን ቦልሰዋትን መፈታት ሰላምን ለማምጣት የመጀመሪያ እርምጃ አድርጋ ለማለው በመካከል ያሉ በውስጡ ያሉ ችግሮች ሁሉ በንግግር ሊፈቱ የሚችሉ ናቸው። ይሁን እንጂ ውሳኔው በበርካታ ኢትዮጵያውያን ዘንድ ቁጣ መቀስቀሱና ጠቅላይ ሚኒስትሩም ይህንኑ ማመናቸው ይታወቃል። የአሜሪካ ድምጽ ያነጋገራቸው የደሴ ከተማ ነዋሪዎች እንዲሁም ሌሎች ብዙ ሰዎችም ውሳኔውን በመቃወም ሀሳባቸውን መስጠታቸው የሚታወስ ነው። ዶክተር ዮናስ አዳየ በዚህ ጉዳይ ላይም አስተያየታቸውን ሰጥተውናል። ህዝቡ ለምን ተቆጣ? መጀመሪያ የትኛው ህዝብ የምለውንም ማየቱ በጣም አስፈላጊ ነው። ህዝቡ በተለያየ መል ክቡር ጠቅላይ ሚኒስትር የተናገሩበት ሁኔታ አለ። ግን በእኔ እይታ ህዝቡ በዋናነት በመንግስት ላይ እምነት አሳድሯል። አብዛኛው ህዝብ ምክንያቱም የመረጠው መንግስት ስለሆነ ኢትዮጵያ ኢትዮጵያ ብሎ ሁሌ የሚያቀነቅን እውነትም ኢትዮጵያዊነቱን ደግሞ በተግባር ያሳየ ጠቅላይ ሚኒስትሩ ራሳቸው እስከ ጦሩ ሜዳ ድረስ ሄደው እየተዋጉ የምናምናቸው እንዴት እኛም ሲያማክሩ እንዴት እኛ ሳንሰማ ይሄ ነገር ስለ ልቡና ዝግጅት ሳናደርግ ለምን ሆነ እንዲህ ሉ ጥያቄ የተነሳው ያ መነሻው ምንድን ነው? ለመንግስት ካላቸው ከቅል ስሜት እና ፍላጎት የተነሳ ነው ብዬ አስባለሁ። ከዚህም የተነሳ ደፍነት ላይ ዋናውን አላማውን ሲያገኝ ማለትም አላማው ህዝብን የበለጠ ለማቀራረብ ሰላምን በሰላማዊ መንገድ የምለውን ትስትፍና በተግባር ላይ ለማዋል በዓለም አቀፍም ደረጃ የኢትዮጵያን ገጽታ የሚያሳምር የሚያር መሆኑን ሲረዳው ደፍነት ህዝቡም ተዋል ብዬ አምናለሁ። መንግስት የወሰደው እስረኞችን የመፍታት እርምጃ በዩናይትድ ስቴትስና በሌሎች ሀገራትም ድጋፍ እያገኘ ነው። በኢትዮጵያ ያለው ቀውስ ለዩናይትድ ስቴትስ በጣም ፈታኝ ሆኖ መቆየቱን የተናገሩት አንድ የሀገሪቱ መንግስት ከፍተኛ ባለስልጣን በቅርብ ቀናት ውስጥ ጠቅላይ ሚኒስትር አብይ አህመድ እስረኞችን በመፍታት ለውይይት በራቸውን ክፍት በማድረግ በማድረግና የሰብአዊ አቅርቦትን በተመለከተ ማሻሻያ ለማድረግ ቃል በመግባት በርካታ አዎንታዊ ምልክቶችን ማሳየት ጀምረዋል ብለዋል። ጥር 2014 ዓ ም በስልክ ጋዜጠኞች መግለጫ የሰጡት ማንነታቸው ያልተጠቀሰው እኚህ ባለስልጣን ከትግራይ ወገንም ለውይይት ዝግጁ መሆናቸውን እንዳሳዩ አመልክተዋል። ነገር ግን ከእስካሁኑ በአንጻራዊነት ገንቢ ያሉት ይህ የሁለቱ አካላት አቋም ለምን ያህል ጊዜ እንደሚቆይ ማወቅ አስቸጋሪ ነው ማለታቸውንም ዋይት ሀውስ በድረገጹ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ